ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያው የሚኒስትሮች ምክር ቤት ተሰብስቦ ይህን አዋጅ ማወጁን ገልጸው በአጠቃላይ በሀገሪቱ ያለው የሰላም ሁኔታ አስኪ ሁኔታ ላይ መድረሱን በስም ያልጠቀሷቸው የሀገር ውስጥ ኃይሎችና በስም ያልጠቀሷቸው የታሪካዊ ጠላት የተባሉ የውጭ ኃይሎች ጋር በመሆን በሚያፈሱት የቴክኒክ የገንዘብና የተለያዩ ድጋፎች የሀገሪቱ ሰላም አደጋ ላይ መውደቁን ገልጸው የዚህ ውጤት ደግሞ የተለያዩ የኢንቨስትመንት ተቋማት ማህበራዊ የመንግስትም፣ የግልም እስከ ግለሰብ ደረጃም ወርዶ ጥቃቶች እየተፈጸሙ የሰው ሕይወትም እየሞተ መሆኑን በመግለጽ ይሄኛው በመደበኛው የጸጥታ ማስከበር ስራ የማይቻል በመሆኑ የአስቸኳይ ጊዜ አዋጅ አስፈላጊ መሆኑን ገልጸው ዝርዝር ነገሮች አዋጁ በዝርዝር የያዘ መሆኑ በተወካዮች ምክር ቤትም ገለልተኛ አካል ተቋቅሞ ይሄኛውን አፈጻጸሙን የሚከታተል አካል እንደሚቋቋም ገልጿል። በጠቅላይ ሚኒስትሩ የሚመራ የኮማንድ ፖስት ተቋቁሞም አዋጁ እንደሚያስተገበር ከመናገር በስተቀር ዝርዝሩ ወደፊት ለህዝባችን ይፋ እናደርጋለን ያሉት ምን ምን እንደሚያካትት በዝርዝር ግን የታወቀ ነገር የለም። አንተ ከቢሾፍቱ ማለትም ከደብረ ዘይት ዛሬ ወደ አዲስ አበባ ተመልሳል። የአስቸኳይ ጊዜ አዋጁን ተከትሎ ወይንም ከዚያ በፊት የነበረው ድባብ ምን ይመስላል? ምን የታዘብከው ነገር አለ? እንግዲህ ወደ ቢሾፍቱ ያቀናሁት በኢሬቻ በዓል እንደተለመደው በሳምንቱ የእርድና ለሚያመልኩት ፈጣሪያቸው የምስጋና ስጦታ የሚያቀርቡበት ጊዜ በሳምንቱ ስለሚከበር ያው ዛሬ ይከበራል በሚል ሂሳብ ነበረ። አካባቢውን ለመቃኘት ሄድኩት። ስነ ስርዓቱ አልተካሄደም። እዛ የሚካሄድበት ቦታ ቀይ ቦኔት የለበሱ ኮማንዶዎች ነበሩ። የሚሄድም ሰው አልነበር። አንድም ሰው ግን ሲመላለስ አላየሁም ወደዛ ቦታ። ደብረዘይት አካባቢ በጣም ጥብቅ የሆነ በተለይ በባንኮች በተለያዩ ተቋማት፣ የግልም የመንግስትም ተቋማት ላይ ጥብቅ የሆነ የጸጥታ አጠባበቅ ተመልክቻለሁ። እስከ ማታ ትላንትና ነበር ሄድኩትና ማታ ሰው በየመዝናኛ ቤቱም እንቅስቃሴው አለ። ነው የተለመደው እንቅስቃሴ ከዛሬ ከአዋጁ በኋላ ደግሞ ያለው ትንሽ እዚህ አዲስ አበባም የመደዋወል ኖርማል ስራው አለ እንቅስቃሴው አለ ታያለህ። ግን በቃ የመደዋወል ልጆች አትውጡ ወደ ውጭ፣ ምን እንደሚሆን ምን እንደሚመጣ አይታወቅም እና እያሉ በተለይ እናቶች ልጆቻቸውን እየደወለው በጊዜ ግቡ እኮ እያሉ ነው ምናምን እያሉ ወጣቶችም እንትን የሚያደርጉብኝ ሁኔታ አለ ና ዝም ብሎ ተራ ዝም ብሎ የስጋት ነገሮች ይታያሉ። ከዛ ውጭ ግን መደበኛው እንቅስቃሴው እንደተለመደ እየቀጠለ ነው ያለው። አዲስ አበባ አድማጮች፣ በኢትዮጵያ ለስድስት ወራት ይቆያል የተባለውን የአስቸኳይ ጊዜ አዋጅ በተመለከተ ከአዲስ አበባው ወኪላችን ከዮሐንስ ገብረ እግዚአብሔር ጋር ያደረግነው ቃለ መጠይቅ ነበር። ዮሐንስ ለሰጠ ማብራሪያ ከልብ አመሰግናለሁ። እግዜር ስጥልኝ። እኔም አመሰግናለሁ ማለት